አነጋጋሪ የሆነው የኤችአይቪ ኤድስ ስርጭትን ለመግታት ያስተሳሰብ ለውጥ ለማምጣት የሚደረጉ ትምህርቶችና ጥረቶች ተዳክመዋል። እንዲሁም ድንበር የለሽ የሐኪሞች ቡድን በምጻረ ቃል ኤምኤስኤፍ ይፋ ባደረገው ሪፖርት አዲሱ የኤችአይቪ ኤድስ መድኃኒት ዋጋ እጅግ በጣም ከፍተኛ በመሆኑ ከኤችአይቪ ኤድስ ቫይረስ ጋር ለሚኖሩ ድሆች የመክፈል አቅም የላቸውም። እስካሁንም በጥቅም ላይ እየዋለ ያለው የእድሜ ማራዘመ መድኃኒት ሀያ ስድስት በመቶ የዋጋ ቅናሽ የተደረገበት ሲሆን፣ ነገር ግን አሁን በጥቅም ላይ እንዲውል እየተገለጸ ያለው መድኃኒት ዋጋ አስራ ስምንት እጥፍ እያሻቀበ በመሆኑ ከበሽታው ጋር ለሚኖሩ ድሆች መፍትሄ ካልተፈለገለት ተገቢ ላልሆነ ጉዳትና ለሕልፈተ ሕይወት ሊዳረጉ ይችላሉ የሚል ውይይቶች እየተነሱ ነው ያሉት። ቀደም ሲል እንደገለጽክልን በጉባኤው ላይ የበሽታውን ስርጭት ለመግታት የሚደረጉ የግንዛቤ ማስጨበጫ ዘመቻዎች መዳከም ጎልቶ ተሰምቷል። የአዳዲስ ጸረ ኤድስ መድኃኒቶች ዋጋ መናርም እንደዚሁ። ለእነዚህና ለመሳሰሉት አሳሳቢ ችግሮች ምን የመፍትሄ ሀሳቦች ተሰንዝረዋል በጉባኤው ላይ? ቅስቀሳ ጋር በተያያዘ የየሀገረቱ መንግስታት ክቡር የሆነውን የሰው ልጆችን ሕይወት ለማዳን በሚደረገው ርብርብ መንግስታት ቁርጠኛ እርምጃ ካልወሰዱ በኤች አይ ቪ ኤድስ ዙሪያ የተደረጉ ጥረቶችን በሙሉ መና ሊያስቀረው ስለሚችል ትኩረት ሰጥተው መንግስታት እንዲሰሩ ነው ማሳሰቢያም የተሰጠው። ሌላው በኮንፈረንሱ ላይ እንደተገለጸው የአዲሱ መድኃኒት ዋጋ ማሻቀብ ዋነኛው ምክንያት ታዋቂ የመድኃኒት አምራች ኩባንያዎች ምርቱንና ገበያውን ጠቅልሎ የመቆጣጠር ፍላጎት ስላላቸውና በዋጋ ረከስ ያሉ ተመሳሳይ የመድኃኒት ቅመማና አቅርቦትን የመዝጋት ፍላጎት ስላላቸው ጫና እንዲደረግባቸውም ማሳሰቢያ ተሰጥቷል። የግንዛቤ ማስጨበጫ ዘመቻዎች የተዳከሙበት ምክንያትስ ተነስቷል። እንግዲህ ከግንዛቤ ጋር ተያይዞ እዚህ የኤችአይቪ ኤድስ ህክምና ዘመቻ በእንግሊዝኛው አጠራር ዘትሪትመንት አክሽን ካምፔን የተሰኘው ድርጅት የዓለም መንግስታት በሙሉ በሽታውን ለመከላከል በበቂ ሁኔታ ካለመስራታቸው በተጨማሪ የበሽታውን ስርጭት ለመክታት በሚደረገው ጥረት በማደግ ላይ ላሉ ሀገራት የሚሰጡትን እርዳታ ቀንሰዋል የሚል ሪፖርት ቀርቦባቸዋል። ከዚህ ጋር ተያይዞ እነዚህ ጥረቶች ተጠናክረው ካልቀጠሉ የኤችአይቪ ኤስ በርካታ ህይወትን ሊቀጥፍ እንደሚችል በተለይ በሶስተኛው ዓለም ሀገራት ከፍተኛ ችግር ሊፈጥር ስለሚችል ከወዲሁ ትኩረት እንዲሰጥበት ነው ማሳሰቢያ የሰጠው። ጉባኤው ዛሬ ያበቃል ተብሎ ይጠበቃል። ምን ውጤት ነው ከዚህ ጉባኤ የሚጠበቀው? እንግዲህ ከጉባኤው እየተጠበቀ የሚገኘው የሰው ልጆችን እየቀጠፈ ያለው የኤች አይ ቪ ኤስን መክታት የሰብአዊ መብትም ጉዳይ ነው። ስለሆነም የየሀገራቱ መንግስታት ጠንካራና በመሬት ላይ የሚተገበር ስራዎችን ማከናወን እንዳለባቸው ነው እያሳሰቡ የሚገኙት። ለምሳሌ ብናስቀምጥ የደቡብ አፍሪካ ጤና ጥበቃ ሚኒስቴር አሮን መጾላዲ ሀገሪቱ የተጋረጠባትን የኤች አይ ቪ ኤስ ችግር ለማስወገድ በገጠር ተደራሽነትን ለማስፋት በመላ ሀገሪቱ አሁን ያለውን አስራ ሰባት ሺህ የጤና አጠባበቅ ሰራተኞች ቁጥር ወደ አርባ ሺህ ለማሳደግ ግብ መጣላቸውን አስታውቀው ነበር። ከዚህ ጋር ተያይዞ በሁለት ሺ ሰላሳ ኤች አይ ቪ ኤድስን ስርጭት እንገታለን እንችላለን ብለው ግብ መጣላቸውን ለኮንፈረንስ ተሳታፊ እቅዳቸውን ቢያቀርቡም አደርሱበትም፣ ቅድሚያ ከመሪዎቻችሁ ዘንድ ቁርጠኝነት ጀምሮ በርካታ ስራዎችን መስራት ይጠበቅባቸዋል ሲሉ ምክር አዘል አስተያየትም ጭምር ነው ሲሰጡ የነበሩት። መላኩ አየለ ከጆሀንስበርግ አመሰግናለሁ። እኔም አመሰግናለሁ።